በጠባይ ረገድ ጥሩ ነች። እንዴት ነች? በጣም ጥሩ ነች። ስራ በፕሮግራሙ መሰረት የሚሰራ ይመስልሃል? አዎ የሚሰራ ይመስለኛል። ስራውን ያገኘው በቀደምትነት ነው? የለም፣ በትምህርቱ ነው። የቄሱን ንግግር በሙሉ ተገነዘብከው? አዎ፣ ተገነዘብሁት። የመስሪያ ቤታችሁ ባጀት በአመት ስንት ነው? አንድ መቶ ሺህ ብር ነው። በሚመጣው አመት ብዙ ሰራተኞች ትቀጥራላችሁ? አዎ ሁለት መቶ ሰራተኞች እንቀጥራለን። በእናንተ ቀበሌ ባቡር ጣቢያ አለ? የአውቶቡስ ጣቢያ እንጂ የባቡር ጣቢያ የለም። አሜሪካ መኪና በመስራት በጣም ከፍ ያለ እርምጃ አድርጓል። አዎ ከፍ ያለ እርምጃ አድርጓል። የአጼ ቴዎድሮስ ብልጽግና ከአጼ ምንሊክ ብልጽግና ይበልጥ ነበር። ማን ያውቃል? የአገርህ የትምህርት እድገት አሁን ከፍ እያለ ሄዷል? አዎ በጣም ከፍ ብሏል። በትምህርት ነገር ኢትዮጵያ ያደረገችው እርምጃ በጣም አስደናቂ መስሎ ይታይሃል? አዎ በጣም አስደናቂ ነው። የእናንተ ቀበሌ አስተዳዳሪ ስም ማን ነው? አቶ ዮሐንስ ይባላል። የሳይንስ ትምህርት በጣም ከፍ ያለበት አገር ማን ነው? አሜሪካ ነው። ልጅግ ሳይንስ ለመማር ይፈልጋል? የለም፣ የሳይንስ ትምህርት በጭራሽ አያስደስተውም። ለመሆኑ ወደ ሌላ አገር ሄደህ ያደረጉትን እርምጃ ተመልክተሃል? አዎ ተመልክቻለሁ። በምን አይነት ትምህርት ደካማ ትመስልሃለች? በሳይንስ ደካማ ትመስለኛለች። አፄ ምኒልክ ደካማ ንጉሥ ነበሩ? የለም፣ በጣም ኃይለኛ ንጉሥ ነበሩ። በየወሩ የደሞዝህን ሲሶ ለማን ትሰጣለህ? ለእናቴ እልክላታለሁ። የወር ባጀትን ከወሩ መጀመሪያ በፊት ማወቅ ትችላለህ? ብዙ ጊዜ አውቀዋለሁ። አሽከርህን በስንት ቀጠርኸው? በአስር ብር ቀጠርሁት። የተናገርኸው ነገር መጥፎ መሆኑን አሁን ተገነዘብኸው? አዎ፣ ተገንዝቤዋለሁ። ለትምህርትህ የሚሆን ገንዘብ ለማግኘት ጥረህ ነበር? አዎ፣ በጣም ጥሬ ነበር። የዚህ ሀገር የሳይንስ እርምጃ በጣም አስደናቂ አይደለም? አዎ፣ በጣም አስደናቂ ነው። በሳይንስ ረገድ ከዚህ አገር የላቀ አገር ያለ ይመስልሃል? እኔ የማውቀው ሌላ አገር የለም። የአሜሪካና የኢትዮጵያ መንግሥት አስተዳደር አንድ አይነት ይመስልሃል? የለም፣ የተለያየ ነው። ሴት በስራዋና በጠባያው የምትወደድ ይመስልሃል? ማን ያውቃል። ከአንተና ከጥሩ ነሽ ማን አሸነፈ? ጥሩ ነሽ አሸነፈች። ድሮ እዚህ ሀገር ኑረሃል? የለም። አሁን የመጀመሪያ ጊዜ ነው። ድሮ ያየኸውን አገር ደግመህ ማየት ትፈልጋለህ? አዎ፣ ማየት እፈልጋለሁ። ድሮ አማርኛ ትናገር ነበር? አዎ፣ ድሮ እናገር ነበር። ድሮ የተማርከውን ዛሬ ታስታውሰዋለህ? የለም አላስታውሰውም። የድሮውን የኢትዮጵያን ከተማ ታውቃለህ? አዎ አውቃለሁ። የድሮ ስምህ ማን ነበር? ለማ ነበር። ድሮ ከተማ ውስጥ ሲኒማ ቤቶች ነበሩ? አዎ፣ ብዙ ሲኒማ ቤቶች ነበሩ። ድሮ በየጊዜው ሲኒማት አይ ነበር? አዎ፣ በየሳምንቱ አይ ነበር። እዚህ ሀገር ድሮ መጥተህ ነበር? አዎ፣ በልጅነቴ መጥቼ ነበር። የድሮውን ገንዘብ ለወጡት? አዎ፣ አዲስ ገንዘብ አውጥተዋል። የድሮው አይነት መኪና አሁን ይገኛል? አዎ፣ ይገኛል። የድሮ ቤትህ የተሰራ ከእንጨት ነበር? አዎ፣ ከእንጨት ነበር።